የፌዴራሉ ከፍተኛ ፍርድ ቤት 19ኛ የወንጀል ችሎት ባለፈው ሳምንት በሰጠው ውሳኔ በነጻ ያሰናበታቸው ሁለት ሰዎች እስከ ዛሬ ድረስ እንዳልተፈቱ የቅርብ ምንጮች አስታወቁ። ይላል ፖሊስ ማዕከላዊ የወንጀል ምርመራ እንደወሰዳቸውም ተመልክቷል። የፖሊስ እርምጃ ምክንያት ግን እስካሁን አልታወቀም። መለስካቸው አምሀ አጭር ዘገባ ይዟል። ሚያዚያ ሰባት ቀን 2008 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በነ ዘላለም ወርቅአገኘሁ የክስ መዝገብ አቃቢ ሕግ በሽብር ወንጀል ክስ ከመሠረተባቸው አምስት ሰዎች መካከል ሁለቱን ማለትም አቶ ዮናታን ወልዴንና አቶ ባህሩ ደጉ የሚባሉትን ተጠርጣሪዎች አቃቢ ሕግ ያቀረበባቸውን ማስረጃዎች በመከላከላቸው በነጻ ቢያሰናበታቸውም እስከዛሬም እንዳልተፈቱ የአንዱ ተከሳሽ አባት አቶ ወልዴ ይላቀው ዛሬ ለቪኦኤ አስታውቀዋል። አቶ ወልዴ እንደገለጹት ውሳኔ በተሰጠበት እለትና ቅዳሜ በፍርድ ቤቱ ትዕዛዝ መሰረት ፍቺው ያልተፈጸመ ቢሆንም በዛሬው ዕለት የሚያስፈልገው ስርዓት ሁሉ ተጠናቆ ከወህኒ ቤት እንደሚወጡ ይጠበቅ ነበረ። እንደተጠበቀውም ከወህኒ ቤት ሲወጡ ከደጃፉ ላይ በፖሊሶች እንደገና ተይዘው ማዕከላዊ ወንጀል ምርመራ ወደተሰኘው ስፍራ እንደተወሰዱ ገልጸዋል። እንደገና ወደ ማዕከላዊ ምርመራ የመወሰዳቸውን ምክንያት ለማወቅ እንዳልቻሉና ነጋ ነገ መጥተው እንዲጠይቁ እንደተነገራቸውም አቶ ወልዴ ጨምረው ገልጸዋል። ፍርድ ቤቱ ባለፈው ሳምንት ሁለቱን ተጠርጣሪዎች በነጻ ሲያሰናብት፣ አቶ ዘላለም ወርቅ ያገኘውን አቶ ሰለሞን ግርማንና አቶ ተስፋይ ተፈሪን በተከሰሱበት ወንጀል ጥፋተኛ እንዳላቸውም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ